ዛሬ አብረን እንድንመለከት የማስበው ሁለተኛ ጢሞቴዎስ ላይ ባለፉት ሳምንታት እንመለከት የነበረው ሁለተኛ ጢሞቴዎስ 3 ከቁጥር 15 እስከ አስራ ስድ እስከ 17 እና እንዲሁም በልዩ ልዩ ቦታ ተመስረተን የምንመለከተው መጽሐፍ ቅዱስን በተመለከተ ነው። ባለፈው ሳምንት እዚህ ላችሁ እንደሆነ የመጽሐፍ ቅዱስን ግልጽነት መጽሐፍ ቅዱስ እንዴት ግልጽ እንደሆነ ስንነጋገር ነበር። ግልጽ ነው መጽሐፍ ቅዱስ ድብቅ ነገር የለውም የሚለውን አየን። ያ እውነት እውነተኛ ነገር ነው። ማንም በእውቀት የመጠቀ ደረጃ ላይ የደረሰ ሰው እና በእውቀት ደግሞ ተራ የምንለው ሰው በሙሉ ቢያነበው ለተራውም ሰው በእውቀት ለመጠቀውም ሰው ግልጽ የሆነ መልእክት ያለው ምንም ድብቅ የሆነ ነገር የሌለው መጽሐፍ ቅዱስ የእግዚአብሔር ቃል እንደሆነ ስንመለከት ነበር። እና አንዳንድ ሰዎች በተለይ የኦርቶዶክስና ሮማን ካቶሊኮች መጽሐፍ ቅዱስ ከተወሰኑ ሰዎች በላይ ወይም ከተወሰኑ ሰዎች ውጪ ማንም ሰው ሊተረጉሞ አይችልም የሚል አረዳድ አላቸው። ይሄ ከመጽሐፍ ቅዱስ አመለካከት በጣም የተቃረነ ነው። ምክንያቱም አንደኛ፣ ሁለተኛ ጢሞቴዎስ ላይ እንዳነበብኩላችሁ ጢሞቴዎስ ራሱ ከህፃንነት ጀምሮ መዳን የሚሰጡ ቅዱሳን መጽሐፍትን አንብበህ አውቀሃል። ስለዚህ ሕፃናት አንብበውት መዳንን ማግኘት ይችላሉ፣ ትልልቆችም አንብበውት መዳንን ማግኘት ይችላሉ። ለሕፃናትም ለወጣቶችም ለአዋቂዎችም ለነፍሳቸው የሚሆን መልእክት ያለው መጽሐፍ ነው። እንዲያውም ባለፈው ሳምንት ይሄን ስናገር እዛ እንግሊዝ ሀገር እኔ ዩኒቨርሲቲ ውስጥ ያስጀመርኳቸው ስራዎች ነበሩ፣ የወንጌል ስርጭት እና አንዳንዶቹ ዩኒቨርሲቲዎች በጣም ብዙ የሙስሊም ወጣቶች እኛ ቴብል ጋር መጥተው ይከቡን እና ብዙ ነገር ለመናገር ይሞክራሉ እና አንዳንድ መጽሐፍ ቅዱሳዊ እውነቶች ነግሪያቸው ውይይቱ በጣም ሆት ሲሆንና መጽሐፍ ቅዱስን አታክ ለማድረግ ሲጀምሩ እኔ ውይይቱን ወደ ቁራን አዞረዋለሁና። እና Quran Fasid hehehe እንዴት ነው የሚገባችሁ? ብዬ ስጠይቃቸው ስጠይቃቸው ኖ ኖ ኖ እኛ ይህን መረዳት አንችልም፣ እስኮላሮች ናቸው የሚረዱት የሚል ጥያ መልስ ይመልሱልኛል። እና የእኔ መጽሐፍ ቅዱስ ግን ሕፃን ልጅ ቢያነበው ይገባዋል፣ እና ትልቅም ሰው ቢያነበው ይገባዋል። ምክንያቱም እግዚአብሔር ነው ለሰዎች ብሎ እንዲጻፍ ያደረገው። እና በጣም ትልቅ ልዩነት አለ በእኛ መጽሐፍ በመጽሐፍ ቅዱስና በሌሎች ሃይማኖት መጽሐፍቶች ውስጥ ምክንያቱም የሌሎች ሃይማኖት መጽሐፍት ለተወሰኑ ሰዎች ገለጡ ናቸው ተብለው ነው የሚታሰቡት። መጽሐፍ ቅዱስ ግን ለሁላችንም እግዚአብሔር ሊያስተምረን የጻፈው እንዲጻፍ ያደረገው መጽሐፍ ነው። ዛሬ የምንመለከተው የመጽሐፍ ቅዱስ ብቁነት የሚለውን ነው። ባለፈው የመጽሐፍ ቅዱስ ግልጽነት የሚለውን ዘ ክላሪቲ ኦፍ ዘ ባይብል ወይም ፐርስፒኪዩቲ ኦፍ ዘ ባይብል ተብሎ ስያሜ እንደተሰጠው ነግራችሁ ነበር። ይሄኛው ግን ዘ ሰፊሽንሲ ኦፍ ዘ ባይብል ወይም ሰፊሽንሲ ኦፍ ስክሪፕቸር የሚል የክርስትና መሰረታዊ አስተምህሮ ነው። መጽሐፍ ቅዱስ በማንኛውም መልኩ ብቁ ነው እና ብቁነቱን ጥቂት ነጥቦችን በማንሳት ለማሳየት እሞክራለሁ። ብቁነቱን በተመለከተ ምናልባት እዚህ ጋር በሁለተኛ ደረጃ ያነበብኩላችሁ የመጽሐፍ ቅዱስ ንባብ ክፍል ዕብራውያን አራትን እንደገና ማንበብ በጣም አስፈላጊ ነው። ጢሞቴ ሁለተኛ ጢሞቴዎስ ምዕራፍ 3 እንዳለ ሆኖ ዕብራውያን ምዕራፍ አራት ላይ ሐዋርያው ሲጽፍ እንግዲህ እንደዛ እንዳለመታዘዝ ምሳሌ ማንም እንዳይወድቅ ወደዚያ ወደዚያ እረፍት ወደ እግዚአብሔር እረፍት በመታዘዝ ለመግባት ንትጋ ይልና፣ የእግዚአብሔር ቃል ብሎ ሕያው ነው ማለት የሚኖር ነው። ዝም ብሎ አይደለም። ዘመን ያመጣሽ ዘመን የሚሽረው አይነት መጽሐፍ አይደለም። እና ደግሞ ሕያው ነው ይልና፣ የሚሰራ ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው ማለት የልብ ስር ድረስ ገብቶ ልብን፣ ስሜትን እንደውም ቃሉን ባነቦ ይሻላል እና የተሳለ ነው ይልና ነፍስንና መንፈስን ጅማትንና ቅልጥምን እስኪለይ ድረስ ይወጋል። የልብን ስሜትና ሀሳብ ይመረምራል ብሎ እኛን በሚቆጣጠር በሱ በእግዚአብሔር አይኖች ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በሱ ፊት የተሰወረ ፍጥረት የለም ብሎ በአጠቃላይ መልእክቱ የእግዚአብሔር ቃል በጣም ብቃት ያለውን ስራ የሚሰራ ነው ይሄ ብቁነቱን የሚገልጥ ነው እና ብቁነቱን በተመለከተ አንዳንድ በክርስትና ትምህርት ውስጥ የሚሰጡ ነገሮችን ለማሳሰብ ምን ምን አይነት ብቃት ነው ያለው ብቁነቱ ሰፊሸንሲው ምን ምን አካባቢ ላይ ነው የሚለውን ማየት በጣም አስፈላጊ ነው ስለዚህ መጀመሪያ መጽሐፍ ቅዱስ ብቁነቱ ምንድን ነው የሚለውን ጥቂት ልናገርበት እፈልጋለሁ እዚህ ሁለተኛ ጢሞቴዎስ 3፡15 ላይ ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ ሲናገር ይሄ ከሕፃንነት ጀምረ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍትን አውቀሃል ብሎ ይናገራል። እና ምን ማለት ነው? መጽሐፍ ቅዱስ ደህንነትን ለማግኘት የሚያስፈልገውን ማንኛውንም መረጃ እና ኃይል አጠናክሮ የያዘ መጽሐፍ ነው ማለት ነው። አሁን በክርስትና እምነታችን ለእምነታችን በእምነታችን በኩል ለሚነሱ ማንኛውም የራሳችንም ጥያቄ የሰዎችም ጥያቄ መልስ ለመስጠት የሚችል የእምነታችን መሰረት የእምነታችን ትክክለኛ እውነት በጥራትና በትክክልነት ያለምንም ስህተት ቁልጭ ብሎ የተጻፈበት የእግዚአብሔር ቃል ነው። ስለዚህ ለእምነታችን መሰረቱ ብቁ የሆነ መሰረት ትምህርት እና መመሪያ የተጻፈበት መጽሐፍ ነው የሚለውን እውነትና ሀሳብ እንድናስተናግድና በልባችን እንድንይዝ ይሄ ዶክትሪን ወይም ይሄ ትምህርት ተመስርቷል ማለት ነው። መጽሐፍ ቅዱስ እምነታችንን በተመለከተ ብቁ የሆነ ምንም የማይዛነፍ ከመጀመሪያ ከዘፍጥረት ጀምሮ እስከ ራእይ ድረስ ወጥ የሆነ ብቃት ያለው መጽሐፍ ነው። ብቁ ነው እምነታችንን ለማረጋገጥ፣ ለማስረዳት፣ ለማስተማር፣ ለማሳየት የእምነታችን ተስፋ ምን እንደሆነ ለመግለጥ የእምነታችን ጥቅም አሁን ምን እንደሆነ ለማብራራት ብቁ የሆነ መጽሐፍ ነው እና ስለ መጽሐፍ ቅዱስ እነዚህ እነዚህ ነገሮች ማወቅ በጣም በጣም አስፈላጊ ነው። መጽሐፍ ቅዱስ እንደዚህ አይነት መጽሐፍ መሆኑን ስንረዳ ነው ልንወደው ልናከብረው እና ደግሞ ልንከተለው የምንችለው። ከዚህ በተጨማሪ እምነታችን ጋር ባለው እውነታ ላይ እንደዚህ ካልኩ በኋላ በእምነታችን ልምምድ በክርስትና ሕይወታችን ራሱ የሚሰጠው መመሪያ አሁን ለምሳሌ እኛ እዚህ የምናመልክበት የአምልኮ ሂደት አለ። እንደምታዩት ሰባኪው ወጥቶ አጭር ጸሎት ይጸልያል፣ ከዛ መዝሙር ያዘምራል፣ ንባብ ያነባል፣ መዝሙር ያዘምራል፣ ንባብ ያነባል፣ ማስታወቂያ ይናገራል፣ ከዛ መባ ተሰብስቦ ወደ ስብከት ቀጥታ ወደ ጸሎት ወደ ስብከት ይሄዳል። ይሄ መጽሐፍ ቅዱስ ላይ ያለ አካሄድ ነው ወይ? አዎ፣ በትክክል መጽሐፍ ቅዱስ ላይ ያለ አካሄድ ነው አምልኳችን በዚህ በእግዚአብሔር ቃል መሰረት መመራት አለመመራቱን በትክክል ልናገኝ የምንችለው ከመጽሐፍ ቅዱስ ላይ ነው። ለዚህ ነው እኛ እዚህ ጋር ድራማ፣ የከበሮች ወይም ደግሞ ልዩ ልዩ ጃዝ መሳሪያዎች እዚህ ጋር አውጥተን ልክ አለማውያን እንደሚያደርጉት የዓለምን ባህል መውረስ የሌለብን ከመጽሐፍ ቅዱስ ትእዛዝና ብቁ የሆነ ሰፊሽንት የሆነ ትእዛዝና መመሪያ በመነሳት ነው። ስለዚህ ለእምነታችን ልምምድ አስፈላጊ የሆነ ዳይሬክሽን አለው መጽሐፍ ቅዱስ። እና ከዚህ የተነሳ መጽሐፍ ቅዱስ ምንድን ነው? ብቁ ነው። እና የሰዎችን ሀሳብ፣ የሰዎችን አስተያየት፣ የዓለምን ባህል፣ የዓለምን ቅራቅምቦ መሰብሰብ አይኖርብንም ማለት ነው። ምናልባት ይህንም በተመለከተ ጥቂት ፈርዘር ነገር ለመጥቀስ እኔ የነበርኩበት ቤተ ክርስቲያን እንግሊዝ ሀገር የስፐርጄን ቤተ ክርስቲያን ይባላል። በጣም ትልቅ ቤተ ክርስቲያን ነው። በስፐርጄን በሚባለው ሰባኪ በነበረበት ጊዜ ከ ስድስት ሺህ በላይ ሰዎች በየሳምንቱ እሁድ ጠዋትና ማታ ይሰበሰቡ ነበር። ስፐርጄን የሚባለው ሰባኪ የሰባኪዎች ፕሪንስ ነው የሚባለው ስብከቱ በየሳምንቱ አንድ ሚሊዮን ኮፒ ታትሞ ሰዎች ጽፈውት ታትሞ ይሸጥ እንደነበረ ነው ታሪኩ የሚናገረው። እና ስልሳ ሶስት ቮሊዩም የስብከት መጽሐፍ አለው። እዚህ አንድ አምስት ስድስት ቮሊዩም አለ፣ ማየት ትችላላችሁ። እና በጣም የሚገርም ሰባኪ ነው። በሱ ቤተ ክርስቲያን መዝሙር ሲዘመር እንዴት ነው የሚዘመረው? አንድ ሰው ይወጣና የመዝሙር ድምፅ ይሰጣል። መሳሪያ ጭራሽ የለም። አንድ ሰው ወጥቶ መዝሙር ድምፅ ይሰጣል፣ ህዝቡ በሙሉ በአንድ ላይ ይዘምራል። እና ይሄ ከየት መጣ ተብሎ ሲጠየቅ ይሄ አይነት አካሄድ ያለው መጽሐፍ ቅዱስ ላይ ብቻ ነው። መጽሐፍ ቅዱስ በሚሰጠው መመሪያ ነው አምልኳችን መመራት ያለበት። እንደዛ ሲሆን እግዚአብሔር ደስ ይለዋል። እኛም ደግሞ በትክክለኛ የእግዚአብሔር ቃል እና የእግዚአብሔር እውነት ለውጥ በህይወታችን ይኖራል። ታዲያ በህይወታችን ላለው ማንኛውም ነገር መጽሐፍ ቅዱስ መመሪያ አለው። ለዚህ ነው መጽሐፍ ቅዱስ ሰፊሸንት ነው ብቁ ነው የሚለውን የምንመለከተው ቅድም እዚህ ለዴቪድ ሳምፕ ድራይቬን ረስቼው መጥቼ ዛሬ እንግዲህ የምትተረጉመው ነገር የለም ስለው አልኩትና አራት ነጥቦች አሉኝ የማነሳቸው ብዬ ስነግረው፣ አሁ ልክ ነው። አንድ ሰው እግዚአብሔርን ካወቀ እግዚአብሔርን ካወቀ እግዚአብሔርን ያወቀ ሰው አንዱ ምልክቱና ገጸ ባህሪው ምስክሩ፣ እግዚአብሔር በቃሉ የሚለውን ለማድረግና በቃሉ መሰረት ለመኖር ራሱን መስጠቱ ነው ብሎ አለኛ። ልክ ልክ ነው እንደዛ ነው እኔም የማስተምረው ብዬ ነገርኩት። እና በህይወታችን ላለው ማንኛውም ነገር መጽሐፍ ቅዱስ መመሪያ አለው። በትዳር ውስጥ ባልና ሚስት ስለሚኖራቸው ነገር መጽሐፍ ቅዱስ ግልጽ መመሪያ አለው። በትምህርት ቤት በትምህርት ላይ ሰዎች ምን ማድረግ እንዳለባቸው እንዴት መትጋት እንዳለባቸው፣ ትጋት የስኬት ሁሉ ምንጭ እንደሆነ መጽሐፍ ቅዱስ ይናገራል። በስራ ላይ ሰዎች እንዴት ማድረግ እንዳለባቸው፣ ስራቸውን ልክ እግዚአብሔርን እንደሚያከብሩ ለእግዚአብሔር እንደሚሰሩ፣ ተማሪዎችም ለእግዚአብሔር እንደሚማሩ፣ እግዚአብሔር እንደሚያያቸው አድርገው መትጋት ይኖርባቸዋል። ባህሪያችን፣ ንግግራችን አመለካከታችን እዚህ ጠዋት ፓስተር ዋይገል ስለ የአብርሃም ልጅ ይስሐቅ ሚስት እንዲያገኝ ባሪያውን ወደ አባቱ ቤት ወደ ዘመዶቹ እንደላከውና ርብቃን እንዴት ለይስሐቅ ሚስትነት እንዳገኛት ባሪያው ሲያስረዳ ነበር። እና ይገርማቸዋል። የርብቃ ባህሪ በጣም አስደናቂ ባህሪ ነበር። ልክ ያ የአብርሃም ሎሌ ዘፍጥረታ አራት ላይ ማንበብ ትችላላችሁ። እነ ርብቃ ከተማ ገብቶ፣ የናሆር ከተማ ውስጥ አጠገብ የጉድጓድ ውሃ አለ፣ ከብቶች የሚጠጡበት፣ ሰዎችም ውሃ የሚቀዱበት። እዛ ጋር ቀርቦ ጸለየ። አሁን የምትመጣው ልጃገረድ፣ አንድ ልጃገረድ መታ ውሃ ጠጭኝ ስላት እሺ፣ ጌታ ያጠጣሃለሁ ብላ ከእንስራዋ ላይ ውሃ ከሰጠችኝ በኋላ ለአንተ ብቻ አይደለም እንደውም ለግመሎች አስር ግመሎች ነበሩ ለአስሩም ግመሎች ጠጥተው እስከሚጠግቡ ድረስ አጠጣቸዋለሁ እምትል ከሆነ እሷ ናት የጌታዬ ልጅ ሚስት የምትሆነው ብሎ ጸለየ። ይሄን ምልክት አስቀመጠ እና ርብቃ መጣች እና ከዛ በኋላ ውሃ ከቀዳች በኋላ እንስራዋን ስትሸከም እባክሽ አጠጭኝ አላት። ከዛን እንስራዋን አውርዳ አጠጣችሁና ለግመሎችህም ሁሉ አጠጣለሁ አለችው። ይህ ምን አይነት ባህሪ ነው? ልክ እንደዚህ አይነት ባህሪ ሊኖረው የሚችለው ሰው በእግዚአብሔር ቃል የተለወጠና የተሰራ ሲሆን ብቻ ነው። የሚገርም ነው። ለማታውቀው ሰው ውሃ አጠጣለሁ፣ ደግሞ ለግመሎችህ እስከሚጠግቡ ድረስ አጠጣለሁ። ይሄ እግዚአብሔር የቀረጸው ያስተካከለው ባህሪ የእግዚአብሔር ቃል ባሕሪያችንን የሚገራ የሚያስተካክል ደጎች እንድንሆን ሮሮዎች እንድንሆን ይቅር ባዮች እንድንሆን ይቅርታ ወዳጆች እንድንሆን የሚያደርግ ቃል ነው። ብቁ ነው። በዚህ በኩል የእግዚአብሔር ቃል የእግዚአብሔር ቃል በዚህ በታሪክ ውስጥ ሁሉ የሚያስተምረን እንደዚህ አይነት ሕይወት ሊገኝ የሚችለው እግዚአብሔር ላይ የተመሰረተ ሕይወት ካለን ብቻ ነው እና በማንኛውም አቅጣጫ በልጆች አስተዳደግ መጽሐፍ ቅዱስ መጽሐፈ ምሳሌ ላይ ብትሄዱ፣ ልጆችን ስናሳድጋቸው መቆጣት ሲያጠፉ መቆጣት ተገቢ ነው። እንዳውም ልጅህን ባጠፋበት ጊዜ በበትር ብትመታው የወደፊት ህይወቱን ታስተካክላለህ ይላል መጽሐፍ ቅዱስ እና እንደዚህ እንደዚህ አይነት ነገሮች ግልጽ የሆኑ የልጅ አስተዳደግን በተመለከተ ልጆች ከወላጆች ወላጆች ከልጆች ጋር ጌቶች ከባሪያዎች ወይም ከሰራተኞቻቸው ሰራተኞች ከጌቶቻቸው እነዚህም በሙሉ ያጠቃለለ ለዚህ ሁሉ ግልጽ መመሪያ ያለው መጽሐፍ ነው አንድ ጊዜ የእግዚአብሔር መልአክ በመጽሐፈ መሳፍንት ውስጥ ማኑሄ ለተባለ ሰው እና ለሚስቱ ተገለጠላቸው እና ሳምሶን የሚባለው ልጅ የወለዱ ሰዎች ናቸው። ማኑሄና ሚስቱ እና መሳፍንት ምዕራፍ 13 ላይ ነው። እንደዛ ነው የሚናገረው እና መልአኩ መጀመሪያ ለሴትዮዋ ነው የተገለጠው እና ለሴትዮዋ ተገልጦ አነጋገራት ከዛ በኋላ እሷ መካን ሴት ናት። ለባሏ ሄዳ እንደዚህ አይነት ሰው ተገለጠልኝ ና እግዚአብሔር ልጅ እንደሚሰጠን ተናገረኝ ብላ ስትለው ማኖሄ ወደእዛው እዛው ልክ ሚስቱ እንደነገረችው እባክህ እግዚአብሔር ወይ ለሚስቴ የተገለጥከው የተገለጠው ሰው እንደገና እንዲገለጥልን እፈልጋለሁ ብሎ ጸለየ። በሌላኛው ቀን አሁንም ብቻዋን ሆና ለእሷ ተገለጠላት። ሮጣ ጠራችው አነጋግሩት እና መልአኩን የጠየቁት ጥያቄ ምንድን ነው? ቃልህ በደረሰ ጊዜ ለሚወለደው ልጅ ምንድን ነው የምናደርግለት ነበር ያሉት እና መልአኩም ለዚህ ልጅ ልክ ሲወለድ እንዲ እንዲ እንዲ እንዲ እንዲ አድርጋችሁ ልታሳድጉት ይገባል ብሎ መመሪያ ሰጣቸው እና ልላችሁ የምፈልገው ምንድን ነው? የእግዚአብሔር ቃል በማንኛውም የሕይወታችን አቅጣጫ መመሪያ ለመስጠት የሚችል ፍጹም ብቃት ያለው አስደናቂ አስደናቂ መጽሐፍ ነው። በእጃችን ላይ በመገኘቱ በጣም እድለኞች እንደሆንን ሊሰማን ይገባል። ባለፈው ቅዳሜ፣ የዛሬ ሳምንት ቅዳሜ በዚህ በሬዲዮ የኛ ምድር ወጣት ናት እና እድሜዋ ካልኩሌት ቢደረግ ሳይንቲስቶቹ አራት ነጥብ ቢሊዮን ዓመት ነው የምድር እድሜ ይላሉ። ግን መጽሐፍ ቅዱስ ላይ ባለው ዶክመንት መሰረት እድሜዋን ካልኩሌት ስናደርግ 6019 ዓመት ብቻ ነው የሚሆናት። ስለዚህ የኛ መሬት እድሜዋ ወጣት ነው የሚለውን አስተማርኩና ስድስት ሳይንሳዊ ማስረጃዎች ሰጠኋቸው። እና ከዛ በመጨረሻ አንድ ሰውዬ ገብቶ ጥያቄዎች ይቀበላለሁ በኋላ እና አንድ ሰው እየገብተው እኔ በጣም እድለኛ ነኝ አለ እየጮኸ እና እግዚአብሔር ይመስገን ለካ እንደዚህ አይነት በጣም ፍቱን ምርጥ እውነተኛ የሆነ እምነት ነው ያለን። እና መስሪያ ቤቴ በጣም ብዙ ሰዎች ቻሌንጅ ያደርጉኛል። ለአንተ አእምሮህን አትለውጥም። እዚህ ምድር ከተፈጠረች አራት ነጥብ ቢሊዮን ዓመት ምናምን ሆኗታል። ልክ አንተ እግዚአብሔር የፈጠራት የምትለው ነገር ልክ አይደለም ይሉኝ ነበር። መልስ አልነበረኝም። እግዚአብሔር ይባርክ። ያው ነገሩን ለመግለጥ ፈልጎ ነው። እኔ ምን አይነት እድለኛ ነኝ ብሎ ሲጮህ ሰምቸዋለሁ እና እድለኞች ነን እንደዚህ አይነት መጽሐፍ ብቃት ያለው መጽሐፍ እግዚአብሔር አምላክ ምንም እንከን ስተት የሌለበት መጽሐፍ ስለሰጠን ግን በሁለተኛ ደረጃ የምናገርበት የብቁነቱ ምንጭ ምንድን ነው መጽሐፍ ቅዱስ ብቁ ነው ሰፊሸንት ነው በማንኛውም የህይወት አቅጣጫችን የሚጠቅም መመሪያ አለው የምናነበው ከሆነ ግን የብቁነቱ ምንጭ ምንድን ነው የብቁነቱ ምንጭ እዚህ የማነብላችሁ ቃል ነው። እዚህ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ። ከዚህም በፊት ነግሬያቸዋለሁ። ይሄ የእግዚአብሔር መንፈስ ያለበት መጽሐፍ የሚለው ጥሩ ትርጉም አይደለም። ምክንያቱም የ1879ኙ እና እኔ አሁን የምተረጉመው ከግሪኩ ላይ የተተረጎመው ትርጉም የእግዚአብሔር ስትንፋስ የሆነው መጽሐፍ ነው የሚለው ያለበት አይደለም። የመጽሐፍ ቅዱስ ራሱ የእግዚአብሔር እስትንፋስ ነው። ኢንስፓየርድ ወርድ ነው ማለት፣ ከእግዚአብሔር አፍ የወጣ ቃል ነው። በሰዎችን የተጻፈው ግን እግዚአብሔር ነው ሰዎችን እየመራ እንዲጻፍ ያደረገው። የብቁነቱ ምንጭ ከእግዚአብሔር ስለመጣ ነው። የሰዎች ሐሳብ አይደለም መጽሐፍ ቅዱስ ውስጥ የተጻፈው። የሰዎች ፍልስፍና አይደለም መጽሐፍ ቅዱስ ውስጥ የተጻፈው። የሰዎች አባባል፣ አመለካከት አይደለም መጽሐፍ ቅዱስ ውስጥ የተጻፈው የእግዚአብሔር የራሱ እስትንፋሱና ቃሉ ነው። ይህን ይህን መረዳት ለመጽሐፍ ቅዱስ ያለን ክብርና አመለካከት የተለየ እንዲሆን ያደርገዋል። ባለፈው ሳምንትም ይህንን ቃል አንብቤላችኋለሁ ብዬ አስባለሁ። ሁለተኛ ጴጥሮስ ምዕራፍ አንድ ላይ ቁጥር 20 ላይ ይህንን በመጀመሪያ እወቁ፣ በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። ትንቢት ከቶ በሰው ፈቃድ አልመጣምና ዳሩ ግን ከእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ። ከእግዚአብሔር የተላኩ ሰዎች፣ እግዚአብሔር ለዚህ ዓላማ የመረጣቸው ሰዎች ናቸው። በመንፈሱ መጽሐፍ ቅዱስን እንዲጽፉ የራሱን ቃል እንዲናገሩ ያደረጋቸው። የዘመኑ ፓስተሮች፣ አስተማሪዎችና ሰባኪዎች እነሱ የጻፉትን ቃል ነው የሚያብራሩት እንጂ አዲስ ሌላ ቃል ሊያመጡ አይችሉም። ይሄ ያለቀ አልቆ የተሰጠን ቃል ነው። እግዚአብሔር ይመስገን። ስለዚህ ምንጩ እግዚአብሔር ነው። የብቁነቱ ምንጭ እግዚአብሔር አብ ነው፣ ጌታ ኢየሱስ ክርስቶስ ነው። እግዚአብሔር ስንል እኛ ምናምነው ስላሴ እግዚአብሔርን ነው አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክን ነው የምናምነው። ስለዚህ የአብ የወልድ የመንፈስ ቅዱስ ቃል ነው መጽሐፍ ቅዱስ። ለዚህ ነው ጌታ ኢየሱስ ክርስቶስ በዮሐንስ ምዕራፍ 16 ላይ ለደቀ መዛሙርቱ ሲናገር፣ ልክ ተይዞ ከመሰቀሉ በፊት ባለው በጣም ጠባብ ጊዜ ውስጥ ከምዕራፍ 15 እስከ ምዕራፍ 17 መጨረሻ ያለውን ነው የተናገረው። በጣም ኢንቴንሲቭ በሆነ መልክ ነው ያንን ክፍል ያስተማራቸው። እና ምዕራፍ 14ም ላይ የእውነት መንፈስ በመጣ ጊዜ እውነቱን ይገልጥላቸዋል። ምዕራፍ 15ም ላይ የእውነት መንፈስ መንፈስ ቅዱስ በመጣ ጊዜ እውነቱን ይገልጥላቸዋል። ምዕራፍ 16 የእውነት መንፈስ በመጣ ጊዜ ከእኔ እኔ ያስተማርኳችሁን ሁሉ ያሳስባችኋል። ማለት መንፈስ ቅዱስ ከጌታ ኢየሱስ ጌታ ኢየሱስ ከአብ ልክ እንዲህ አይነት የስራ ክፍፍል ባለበት መልኩ እኔ ከአብ ያመጣሁትን መንፈስ ቅዱስ ደግሞ ከእኔ ተቀብሎ ለእናንተ ያሳስባችኋል፣ እኔ ያስተማርኳችውን ነገር። ስለዚህ የእግዚአብሔር ቃል ምንጩ፣ የብቁነቱ ምንጭ ራሱ እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ ነው። ይሄንን እንድንረዳና እንድናውቅ በብቁነቱ በኩል እግዚአብሔር አምላካችን ይፈልጋል። ስለዚህ መጽሐፍ ቅዱስ ምንጩ፣ የብቁነቱ ምንጭ እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ ስለሆነ በጣም በጣም የታመነ ቃል ነው እና እምነታችንን ልንጥልበት በሕይወታችን ሁሉ መመሪያችን አድርገን ልንጠቀምበት ይገባል። ይህንን ያወቁ የብሉይ ኪዳን ሰዎች ናቸው። አሁን ብሉይ ኪዳን ላይ ትዝ ይላቸዋል። መዝሙር 119ን በስምንት በስምንት ቁጥሮች የተከፈሉ 172 ቁጥሮች አሉት ያንን በተለያየ ጊዜ ሳነብላችሁ ነበረ 16 16 ቱም በተከታታይ ሳነብ ነበር። እሁድ ሁድ እና ቁጥር 9 ላይ መዝሙር 119 ቁጥር 9 ጎልማሳ መንገዱን በምን ያነጻል? ብሎ ወጣት ሰው መንገዱ እንዳይቆሽሽበት ንጹህ ሊያደርግ የሚችለው በምንድን ነው የሚል ጥያቄ ይጠይቅና ቃልህን በመጠበቅ ነው ብሎ ቃልህ ነው መንገዴን ንጹህ ሊያደርግልኝ የሚችለው ብሎ ይናገራል። እና ከዛ በኋላ ደግሞ በፍጹም ልቤ ፈለግኩህ፣ ከትእዛዝህ አታርቀኝ ብሎ አንተን እንዳልበድል ቃልህን በልቤ ሰወርኩት ብሎ ይናገራል። ያንተ ቃል ለህይወት መመሪያ ነው። ስለዚህ አንተን እንዳልበድል አንተን በመበደል የሚመጣውን መጥፎ ውጤት በህይወቴ እንዳላጭድ እንዳላዝን ቃልህን በልቤ ሰውሬዋለሁ፣ አስቀምጨዋለሁ፣ የህይወቴ ማንቀሻቀሻ እንዲሆን አድርጌዋለሁ ብለው ሲናገሩ ታያላችሁ። እና ታዲያ የእግዚአብሔር ቃል ምንጩ፣ የብቁነቱ ምንጭ እግዚአብሔር ስለሆነ ልናምነው፣ ልንታመንበት፣ መመሪያችን ልናደርገው ይገባል የሚለውን ሀሳብ እንድትይዙልኝ ነው። በሶስተኛ ደረጃ የምናገርበት ነጥቤ የብቁነቱ ስራ ውጤት የእግዚአብሔር ቃል ሰፊሸንት ነው ብለናል እና ምን አይነት የብቃት ውጤት አለው በህይወታችን በሰዎች ውስጥ በአጠቃላይ አማኞችን በተመለከተ እዚህ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ ሲናገር አማኙ የእግዚአብሔር ቃል በህይወቱ በሚሰራበት ጊዜ የብቁነቱ ስራ ውጤት በህይወቱ ይገለጣል የሚልን ነገር ሲናገር ታያላችሁ። እና ሲናገር እንደዚህ ነው የሚለው፣ የእግዚአብሔር ሰው የእግዚአብሔር ሰው አማኙ ማንኛውም አማኝ የእግዚአብሔር ሰው ነው። የእግዚአብሔር ሰው ፍጹም፣ ማለት እንከን የሌለው ደግሞ፣ ለበጎ ስራ ሁሉ የተዘጋጀ በጎ ነገር ለማድረግ የተዘጋጀ። ቅድም ረብቃን ጠቅሼላችኋለሁ። የአብርሃም አገልጋይ መጥቶ አንቺ ልጅ ምጠጣው ውሃ ስጭኝ ብሎ ስጠይቃት እሰጥሃለሁ ብላ እንስራዋን አውርዳ ውሃ ሰጠችውና ደግሞ ለግመሎች በሙሉ ምናልባት አስሩን ግመሎች ማጠጣት በጣም አድካሚ ስራ እንደሆነ ማሰብ ትችላላችሁ። ለግመሎቹ በሙሉ ጠጥተው እስከሚጠግቡ ድረስ እቀዳላችኋለሁ። ይህ በጎ ስራ ነው። ለበጎ ስራ የተዘጋጀ ሰውን ሊያደርግ የሚችል የእግዚአብሔር ቃል ብቻ ነው፣ የእግዚአብሔር ምክር ብቻ ነው። ስለዚህ ጢሞቴዎስ ለጢሞቴዎስ የጻፈለት ሐዋርያው ቅዱስ ጳውሎስ በመንፈስ ሆኖ የእግዚአብሔር ቃል አንድን ሰው ፍጹም ያደርገዋል። ቀጥሎ ደግሞ ለበጎ ስራ ዝግጁ ያደርገዋል። በጎ ስራ በሚጠየቅበት ጊዜ ወይም ደግሞ በጎ ስራ አስፈላጊ ነው በተባለበት ጊዜ ሁሉ የሚገኝ ሰው ያደርገዋል፣ እና ለበጎ ስራ የተዘጋጀ ያደርገዋል። ቁጥር 17 ላይ መጥቶ ለትምህርት፣ ለተግሳጽ ልብን ለማቅናት በጽድቅ ላለው ምክር ደግሞ ይጠቅማል ማለት የብቁነቱ ስራ በእነዚህ ሁሉ ስድስት አቅጣጫዎች ውስጥ በሰው ህይወት ውስጥ የሚሰራ ተግባራዊ እንዲሆን የሚያደርግ ነው። የመጽሐፍ ቅዱስ ማህበርን መስረታ ኢትዮጵያ ውስጥ እኔ አሁን የምተረጉመው ትርጉም ማህበር እንዲመሰረት እፈልጋለሁ እና ለመጽሐፍ ቅዱስ ማህበር መጀመሪያ ምክንያት መመስረት ምክንያት የሆነች አንዲት ልጅ ሁል ጊዜ በታሪክ ውስጥ ትጠቀሳለች። ያቺ ልጅ ሜሪ ጆንስ ትባላለች። ገና 12 13 ዓመት ሲሆናት መጽሐፍ ቅዱስ በግሏ እንዲኖራት ፈለገች። ያኔ 17 ምናምን ዓመተ ምህረት ውስጥ ነው እና መጽሐፍ ቅዱስ ሰው ሁሉ እንደ ልቡ ሊያገኙ አይችልም እና የሆነ የጽላት ስራ እየሰራች ትምህርቷን እየተማረች ከቤተሰቦቿ ጋር ገንዘብ አጠራቅማ አጠራቅማ ደርሶ መልሱ 60 ማይል የሆነ አገር በእግሯ ተጉዛ አንድ መጽሐፍ ቅዱስ ገዝታ ሄዳለች። ሜሪ ጆንስ በመጽሐፍ ቅዱስ ማህበር ምስረታ በኩል በጣም የምትነሳ ልጅ ናት እና መጽሐፉ ቅዱስ ገዝታ 30 ማይል ሄዳ በእግሯ ሄዳ 30 ማይል ተመልሳ ሰፈሯ መጽሐፍ ቅዱስ ይዛ ስትገባ ሰው እንደ ጉድ ነው አድንቆ የተቀበላት እና ያ በጣም አስደናቂ መነሳሳት በሰዎች ልብ ውስጥ እንዲፈጥር አድርጎ ነበር። እና መጽሐፍ ቅዱስ በጣም ለውጥ በህይወት ውስጥ የሚያመጣ መጽሐፍ ነው። እንግዲህ እሷ እንደዚህ አይነት ውሳኔ የወሰነችው እሑድ እሑድ ቤተ ክርስቲያን ሄዳ የቤተ ክርስቲያኑ ሰባኪ መጽሐፍ ቅዱስን ሲሰብክ ታያለች እና ያንም መጽሐፍ እኔም አግኝቼ ለራሴ ማንበብ አለብኝ የሚል ውሳኔ ውስጥ ገብታ ነው እና ያንን ውሳኔዋን እግዚአብሔር አሳክቶላታል። ስሟ እስከ ዛሬ ድረስ በመጽሐፍ ቅዱስ ማህበር ምስረታ ይነሳል። በጣም የሚገርም ነገር ነው። ግን አሁን እዚህ ጋር ላነብላችሁ የምፈልገው ነገር መጀመሪያ ያነበብኩትን የመጽሐፍ ቅዱስ ንባብ ነው። መዝሙር 19 ላይ መዝሙር 19 ላይ ዘማሪው ሲናገር የእግዚአብሔር ቃል የብቁነቱ ስራ በጣም በጣም አስደናቂ በሆነ መንገድ በሰው ሕይወት ውስጥ የሚገለጥ መሆኑን ነው የተናገረው። እና ቅድም ሁለት መገለጦች አሉት መዝሙር 19 ስፔሻል መገለጥ እና ናቹራል መገለጥ አለበት ብያቸዋለሁ። ስፔሻል መገለጡ ያለበት ከእግዚአብሔር ቃል ጋራ በተያያዘ ነው። እና ቁጥር ሰባት ላይ የእግዚአብሔር ህግ የእግዚአብሔር ቃል ነው ፍጹም ነው፣ ነፍስን ምን ያደርጋል ይመልሳል ይላል። የሌላው ትርጉም ነፍስን ሪቫይቭ ያደርጋል ይላል ማለት የሞተችውን ነፍስ እንደገና ከሞት አንስቶ የመቀስቀስ ኃይል እና ስራ አለው። ሰባት የተለያዩ የእግዚአብሔር ቃል መጠሪያ ስሞችንና ሰባት አስደናቂ ስራዎችን ነው እዚህ ጋር የጠቀሰው። የእግዚአብሔር ቃል ምስክር ተብሎ ነው የተጻፈው። የታመነ ነው፣ ዝም ብሎ ተነግሮ ያልታመነ ነገር አይደለም። ዝም ብሎ ዲስኩር አይደለም። የታመነ ነው እና ህፃናትን ጠቢባን ያደርጋል። ከዚህ በፊት ስናገር ሰምታችሁኛል። ሕፃናት የሚለው መጽሐፍ ቅዱስ አይምሯቸው መገንዘብና መረዳት ያልቻሉ ሰዎችን ነው። እነሱን ወደ ጠቢብነት የሚለውጥ ኃይል አለው መጽሐፍ ቅዱስ። የእግዚአብሔር ቃል ቅን ነው፣ ቀጥተኛ ነው። ዝም ብሎ ድብቅ፣ ስውር አጀንዳ ያለው ነገር አይደለም እና ይሄን በመሆኑ ልብን ደስ ያሰኛል። ደስታ ማግኘት የሚፈልጉ ሰዎች እውነተኛ ደስታ መምጣት ያለባቸው እግዚአብሔር ቃል ጋ ነው። እነዚህ እነዚህን ሁሉ ነገሮች በሰው ልብ ውስጥ በሰው ህይወት ውስጥ የሚሰራ አስደናቂ መጽሐፍ ነው እና ለዚህ ነው ሁለተኛው የመጽሐፍ ቅዱስ ንባቤ ላይ ዕብራውያን አራት ላይ እነዛ ሀሳቦች ይቀጥላሉ። ዕብራውያን አራት ላይ ቅድም ያነበብኩላችሁ የዕብራውያኑ ጸሐፊ የእግዚአብሔር ቃል አለና ህያው ነው ማለት የሚኖር ነው። እና ደግሞ ህያው ብቻ አይደለም የሚሰራም ነው። የማይሰሩ ቃሎች አሉ፣ ዝም ብሎ የሚነገሩ ቃሎች። የእግዚአብሔር ቃል ግን የሚሰራ ቃል ነው። ማለት ልባችን ውስጥ ገብቶ ልባችንን የሆነ ለውጥ እንዲያገኝ መንፈሳችንን ልባችንን መለወጥ የሚችል ልዩ ችሎታ ያለው ቃል ነው። እንዳውም ሲናገረው እዚህ ጋ የእብራውያኑ የዕብራውያኑ ጸሐፊ ምንድን ነው ያለው የሚሰራ ነው ብሎ ሁለት አፍ ካለው ሰይፍ ማለት። ሰይፎች አሉ። በዚህም በኩል የተሳለ በዚህም በኩል የተሳለ ሰይፍን ነው ሁለት አፍ ሰይፍ አለው የሚባለው። በሁለቱም በኩል የተሳለ ሰይፍ የተለየ አይነት ቢላዋ ነው ማለት ትችላላችሁ። ሰውን ሊወጋ ቢነሳ በዚህም በኩል በዚህም በኩል የሚቆርጥ ነው። ልክ እንደዚህ አይነት በብዙ አቅጣጫ ነፍሳችንን የሚነካ እውነት እና ኃይል ያለበት ቃል ነው። ስለዚህ መንፈስን እና ነፍስን ይለያል። በጣም ረቂቅ የሆነ ስራን በሕይወት ውስጥ ይሰራል። ጅማትና ቅልጥምን እስኪለይ ድረስ ይወጋል ብሎ የልብን ስሜት ሀሳብ፣ ምን ያደርጋል ይመረምራል ብሎ ይናገራል። ይሄ የእግዚአብሔር ቃል በስራው አስደናቂ ስራን ይሰራል። ለዚህ ነው የእግዚአብሔር ቃል የተለየ አጀባ አያስፈልገውም። እዚህ ጋር ሰዎችን ማደናቆር አያስፈልገውም። የተለየ የድምፅ ማጉያ ይዘን በመጮህ ኃይል ልንሰጠው አንችልም። ያ ውሸት ነው። የእግዚአብሔር ቃል ራሱ ሲነበብ እና ደግሞ በስነ ስርዓት በዝቅተኛ ድምፅ ሲሰበክ፣ ሰዎች ሊሰሙ በሚችሉበት ድምፅ ሲሰበክ ራሱ የመንፈስ ቅዱስ መስሪያ ሆኖ በሰዎች ውስጥ የሚሰራ አስደናቂ ቃል ነው። እና ይሄ እንዲገባን እግዚአብሔር አምላካችን ይፈልጋል። እኔ ድሮ በእናትም ነበረች እዛ ጎጃም አንድ ዓመት ከሶስት ወር ታሰር ያለውኝ ቤት ውስጥ ስሰብክ ተገኝቼ አማኞች ነበሩ እና ቤቱን በመትረየስ መሳሪያ ከበውት የቤቴን ሰብረውት ገቡ እና የደርግ ሰራዊቶች የደርግ ኮሚኒስቶች ናቸው። አስሩን እና እስር ቤት ሆኜ የተለያዩ ነገሮችን አይቻሉ። አንድ ዓመት ከሶስት ወር ነው የታሰር ነው። እና አንድ ሰው ሁሉ ጊዜ አንድ ድንጋይ ላይ የተቀመጠ የሆነ መጽሐፍ የሚያነብ ሰው አየውና ቀረብኩት እና ከዛ አነጋገርኩት እና ያ ሰውዬ በዛ እስር ቤት ውስጥ ሰው ገሎ ነው የገባው። ግን በዛ በእስር ቤት ታሪክ ውስጥ አንድ መጽሐፍ ቅዱስ የሆነ ሰው ሰጥቶት፣ ያንን መጽሐፍ ብቻ ዝም ብሎ እየደጋገመ ያነባል። እና ምን አለ ይሄን መጽሐፍ በተከታታይ ዝም ብዬ በየቀኑ ማነበው ይሄን መጽሐፍ ነው እና ዩ ነው አለኝ እና ታውቃለህ አለኝ ይህም መጽሐፍ ባነበብኩ ቁጥር ህይወቴ የተለወጠ የተለወጠ የተለወጠ መጥቷል እና ህይወቴን እግዚአብሔር በእውነት ለውጦታል እና የእግዚአብሔርን መንገድ እና የእግዚአብሔርን ህይወት የምከተል አይነት ሰው መሆኔ ገብቶኛል አሁን ብሎ ነገረኝ እና ዝም ብሎ እንኳን ሰዎች ሲያነቡት፣ መጽሐፍ ቅዱስ በውስጣቸው በሰዎች ውስጥ ለውጥን የሚያመጣ ልብን መንፈስን ነፍስን የሚመረምር እና ነፍስን መንፈስን መርምሮ የት ጋ ነው የሳት ነው ብለን እንድናይና ከዛ ቀጥሎ ወደ እግዚአብሔር መተን የእግዚአብሔርን እውነት እንድንፈልግ፣ ምሕረቱን ቸርነቱን እንድንፈልግ ያደርጋል እና እግዚአብሔር ስለ ቃሉ በእውነት የተመሰገነ ይሁን። ለዚህ ነው የእግዚአብሔር ቃል ምንድን ነው? ብቃት ያለው ቃል ነው። የሚሰራ ቃል ነው። በሰዎች ውስጥ ለውጥን የሚያመጣ ቃል ነው። ራሱ ራሱ የእግዚአብሔር ቃል፣ የእኔ ጩኸት አስፈላጊ አይደለም። ይሄ ለውጥ በሰዎች ህይወት ውስጥ እንዲመጣ በቀስታ ድምፅ፣ በስነ ስርዓት ለሰዎች ሰዎች ክቡር ስለሆኑ መናገር አለብኝ እና ኢትዮጵያ ውስጥ አንድ ቤተ ክርስቲያን አለ። ሄጄ ባለፈው በሄድኩ ጊዜ የማይጮሁ ሰዎች ናቸው እና የሚጮሁም ሰዎች መካከል እንደዚሁ ሄጄ አገልግያለሁ። የነገርኳቸው ነገር መጮህ ኢሰብአዊነት ነው። ሰብአዊ አይደለም። ሰውን የማያስከብር ሰውን የማያከብር የሌላ ሃይማኖት እንቅስቃሴ ስራ ነው። ሰዎች እስከ ሰሙ ድረስ በሚሰሙበት ድምፅ ነው መናገር ያለብን እና አዎ መጽሐፍ ቅዱስ ብቁ ነው የሚሰራ የሚለውጥ የእግዚአብሔር እውነት ያለበት የእግዚአብሔር ኃይል ያለበት ቃል ነው። ሌላው ነጥቤ የብቁነቱ ብቁነቱ ምን አይደለም አሁን መጽሐፍ ቅዱስ ሰፊሸንት ነው ብያቸዋለሁ። ግን ምን አይደለም የጌታ ቃል ብቁ ነው በምንልበት ጊዜ ብዙ ነገሮች የመጽሐፍ ቅዱስ የሚያቀርበው በዝርዝር የሆኑ ነገሮችን ያቀርባል። መጽሐፍ ቅዱስ ለምሳሌ ደህንነትን በተመለከተ እንዴት ነው ሰው ደህንነት የሚያገኘው ዝርዝር ሀሳብ ቀርቧል። ብሉ ኪዳንም ላይ አዲስ ኪዳንም ላይ ጌታ ኢየሱስ ክርስቶስ በኃጢአት ምክንያት መስቀል ላይ የመሰቀሉ ነገር ዝርዝር ነገር ነው የቀረበው ሞቶ መቀበሩ እና ከሞት መነሳቱ ከዛ በኋላ አርባ ቀን ቆይቶ ማድረጉ ዝርዝር ነገር ነው የቀረበው። ግን ሌሎች ዝርዝር ባልሆነ መንገድ የቀረቡ ብዙ ሀሳቦች አሉ። ለምሳሌ አሁን የእኛን ተፈጥሮ የእኛን ሰው ለምሳሌ የምግብ በልተን ዳይጀስት እናደርጋለን። ይሄ ዳይጀስቲቭ ሲስተም አለን። ስለ ዳይጀስቲቭ ሲስተም ዝርዝር ነገር መጽሐፍ ቅዱስ አይናገርም። እኛ ሰዎች እንደዛ እንደተፈጠርን ግን ይናገራል። አሁን ስለ ሕዋው በሕዋው ላይ ስላሉ ከዋክብት እና በምን አይነት ሁኔታ እየተሽከረከሩ እንደሆነ መጽሐፍ ቅዱስ ዝርዝር ነገር አይነግረንም። የአስትሮኖሚ መጽሐፍ አይደለም። እና ግን አስትሮኖመሮች በሙሉ የሚያገኙት ግኝት መጽሐፍ ቅዱስ ላይ ያለውን አጠቃላይ የአስትሮኖሚ ገለጻ ፊት የሚያደርግም ይገርማቸዋል። አሁን ኢዮብ መጽሐፍ ላይ ብትሄዱ እነዚህ ሰባት ከዋክብት ሰማይ ላይ አይናችንን ጨለማ አውጥተን በምናይበት ጊዜ የሚታዩ የተለያዩ የተለያዩ ከዋክብቶች አሉ ኦሪዮን ምናምን የሚባሉ የነዛ ስም ዝርዝር በሙሉ ኢዮብ መጽሐፍ ላይ ተጽፎ ታገኛላችሁ። ሳይንስ ኤግዛክትሊ መጽሐፍ ቅዱስ ላይ እንዳሉት ነው የጠቀሳቸው። እና ግን መጽሐፍ ቅዱስ አሁን ምን ያህል ከዋክብት አሉ የሚለውን ዝርዝር አይሰጥም፣ ግን እጅግ በጣም ብዙ ከዋክብት እንዳሉ መዝሙር 147 ላይ ይናገራል። እና እንዳውም የከዋክብቱን ስም እያንዳንዱን እግዚአብሔር በስም ይጠራቸዋል ብሎ ይናገራል። ማለት ነገሮች በዝርዝር ያልቀረቡ ግን በዝርዝር ሲጠኑ መጽሐፍ ቅዱስን በትክክል የሚያረጋግጡ እውነቶች መጽሐፍ ቅዱስ ላይ አይደለም። ስለዚህ የአስትሮኖሚ መጽሐፍ አይደለም ብቁ ነው በምንልበት ጊዜ የአናቶሚ መጽሐፍ አይደለም ብቁ ነው በምንልበት ጊዜ እና ሌላም ሌላም ነገር መጥቀስ ትችላላችሁ። እና እግዚአብሔር አምላካችን እንደዚህ እንደሆነ እንድናይ እና እንድንረዳ የመጽሐፍ ቅዱስ ብቁነትን ስናስብ እንደዚህ አይነት እውነቶች እንድናስተውል ያስፈልጋል ግን እነዚህን ነገሮች በሙሉ ማብራራት የምንችልበት እውነቶችና ፋክቶች እና አጠቃላይ ገለጣዎች መጽሐፍ ቅዱስ ላይ እንዳሉ እና ከዛ የተነሳ መጽሐፍ ቅዱሳችን ለማንኛውም ነገር የሚሰጠው ዲስክሪፕሽን እውነት እንደሆነ፣ መጽሐፍ ቅዱስ ላይ ያለው ነገር በሳይንስ ተጠንቶ እርግጥ መሆኑን እንድናስብና እንድናስተውል፣ እውነተኛው ሳይንስ መጽሐፍ ቅዱስ ትክክል አይደለም ብሎ አያውቅም። በጭራሽ በጭራሽ። ለዚህ ነው ፍጥረትን በተመለከተ ይቺ አዲስ ወጣት መሬት ናት 6019 ዓመት ነው የሆናት የሚለውን፣ ስድስት የባዮሎጂ ፋክቶች ለሰዎች ሳያሳያቸው በጣም ነው የተደነቁት። እውነት ነው መጽሐፍ ቅዱስ የሚናገረውን ነገር እውነተኛው ሳይንስ ያረጋግጣል እንጂ አይክድም። እግዚአብሔር ይመስገን። ታዲያ መጽሐፍ ቅዱስ ብቁ ነው በምንልበት ጊዜ ሌሎች ዝርዝር ጥናት ያጠኑ የዓለም መጽሐፍ አይነት እንደሆነ እንዳናስብ ለማስገንዘብ ነው። ሌላው መጨረሻ ላይ የምናገርበት ሀሳብ የጌታ ቃል ብቁ ወይም ሰፊሽንት ከሆነ እኛ ምንድን ነው ማድረግ ያለብን? ይሄ የመደምደሚያ ሀሳቤ ነው። እንግዲህ እየተናገርኩ ያለሁት እንደገና ሪኮል እንድታደርጉ የምፈልገው መጽሐፍ ቅዱስ ባለፈው ሳምንት ግልጽ ነው ብለናል። አሁን መጽሐፍ ቅዱስ ደግሞ ብቁ ነው፣ ሰፊሸንት ነው። በማንኛውም የህይወት አቅጣጫ በክርስትና እምነት መመሪያና ትክክል የሆነ ወደ ግራም ወደ ቀኝም የማይል ትክክለኛ መግለጫና እውነት አለው፣ ትምህርት አለው። እምነታችንን በተመለከተ መቶ በመቶ እርግጠኛ የሆነ ነገር ለማንም ግልጽ በሆነ መንገድ ብቃትም አለው፣ መንገድ የሚያቀርብ ነው። ለብቃቱ ደግሞ ኃይል ያለው ምንጩ እግዚአብሔር ነው የሚለውን ነገር ነው ያየነው። እና ታዲያ ይሄ መጽሐፍ ቅዱስ ብቁ ወይም ሰፊሽንት ስለሆነ ምንድን ነው ማድረግ ያለብን? አሁን እዚህ ጋር የምናገራቸው ነገሮች በጣም አስተውለን ልናስብባቸው ይገባሉ። አንደኛው እንደዚህ አይነት መጽሐፍ ከሆነ መጽሐፍ ቅዱስ እና ደግሞ እኛም አማኞች ከሆነን መጽሐፍ ቅዱስን ማንበብ ይገባናል። እናንብበው። መጽሐፍ ቅዱስን የማንበቢያ ጊዜ በእውነት ሆነ ብለን ማዘጋጀት አለብን። ለምንድን ነው እናንብበው እናንብበው የሚል ነገር ሁልጊዜ የምትናገረው ማለት ትችላላችሁ። ምክንያት አለኝ። ጌታችን ኢየሱስ ክርስቶስ በሰይጣን ሲፈተን በዚህ በማቴዎስ ወንጌል ምዕራፍ አራት ላይ መጀመሪያ የተፈተነበትን ፈተና በቅርብ ጊዜ ተናግረዋለሁ እና ዲያብሎስ መጥቶ ጌታ ኢየሱስን የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ እንዲሆኑ በልና፣ ስለ ራበህ ረሃብህን አስታግስ የሚል ሀሳብ ነው ያቀረበለት። ጌታ ኢየሱስ ግን የመለሰለት መልስ በጣም ወሳኝ ነው። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። በጣም ብዙ ሰዎች የሚሳሳቱት እና በጣም ብዙ ሰዎች ልባቸው ከእግዚአብሔር እየራቀ ልባቸው እየደነደነ የሚሄዱት በእንጀራ ብቻ የሚኖሩ ስለሚመስላቸው ነው። በእንጀራ ብቻ፣ በትምህርት ብቻ፣ በስራ ብቻ፣ ገንዘብ በማግኘት ብቻ የሚኖሩ ይመስላቸዋል። በጣም በጣም ብዙ ሰዎች ግን ጌታ ኢየሱስ ፈጣሪያችን የተናገረው ሰው በእንጀራ ብቻ አይኖሩም ሰው መኖር ያለበት የሚኖረው ጤናማ ትክክለኛ ሕይወት የሚኖረው በእግዚአብሔር አፍ ከእግዚአብሔር አፍ በወጣ ቃል ጭምር ነው። እንጀራ መብላት አለበት፣ አዎ። ለእንጀራ መስራት አለበት፣ አዎ። ለእንጀራ መማር አለበት፣ አዎ። መሻሻል ማደግ አለበት፣ መለወጥ አለበት፣ አዎ። ግን የእግዚአብሔር ቃልን በሕይወቱ ማጉደል የለበትም። የእግዚአብሔር ቃልን ከሕይወቱ ካጎደለ ምንድን ነው የሚሆነው? እንደ እንስሳ ነው የሚሆነው። ጀስት መብላት መጠጣት፣ መተኛት፣ መነሳት፣ መብላት፣ መጠጣት፣ መተኛት፣ መነሳት፣ መብላት፣ መጠጣት፣ መተኛት፣ መነሳት። ይሄ በጣም አሰልቺ የሆነ ህይወትን የሚያዝል የሚያሰለች ምናልባትም ወደ እንስሳነት ደረጃ የሚያወርድ አሁን በአሜሪካ ውስጥ እንደምናየው ወደዛ አይነት የህይወት ደረጃ ሰዎችን ያሸጋግራቸዋል። ስለዚህ የእግዚአብሔርን ቃል ማንበብ በጣም ወሳኝ ነው። ከእግዚአብሔር አፍ በወጣ ቃል ጭምር ነው መኖር የምንችለው። ከእግዚአብሔር አፍ በወጣ ቃል ጭምር መኖር የማንችል መጽሐፍ ቅዱስ የማናነብ ከሆነ ህይወታችን ከፍተኛ አደጋ ውስጥ ነው የሚወድቀው እና እናንብበው። ሁለተኛ መጽሐፍ ቅዱስ ለእኛ በእንደዚህ አይነት መልክ ታትሞ፣ ተጠርዞ፣ ተተርጉሞ የተሰጠን ከሆነ እንውደደው። መጽሐፍ ቅዱስን ከምንም መጽሐፍ በተለየ መንገድ ወደኑ ልንገኝ ያስፈልጋል። መጽሐፍ ቅዱስ እንትን እዚህ መዝሙር መቶ አስራ ዘጠኝ ላይ ህግህን ለሚወዱ እጅግ ብዙ ሰላም ነው ብሎ ይናገራል። ህግህን ማለት ቃልህን ነው። ቃልህን የሚወዱ ሰዎች የሚያነቡት እና የሚወዱት ሰዎች የሚወዱት ሰዎች የሚጠብቁት ሰዎች ናቸው ምን ይሆንላቸዋል ነው የሚለው፣ እጅግ ብዙ ሰላም ይሆንላቸዋል። መታወክ መረበሽ ይሄ ዲፕሬሽን ውስጥ መውደቅ ዲስትረስድ መሆን ውስጥ አይገቡም፣ የእግዚአብሔርን ቃል የሚያነቡ ሰዎች። እንውደደው። ህግህን የሚወዱ እጅግ ብዙ ሰላም ነው የሚኖራቸው የሚለውን ማሰብና መጽሐፍ ቅዱስን ማንበብ ደግሞም ቃሉን መውደድ ይገባናል። ሶስተኛ እዚሁ የምናገረው እንታዘዘው። የእግዚአብሔር ቃል በማንኛውም የህይወት አቅጣጫችን ሁሉ ሊሰራ የሚችል መመሪያ አለው። እና መጽሐፍ ቅዱስን ማንበብ ብቻ አይደለም፣ ግን መታዘዝ አለብን። የጌታ ኢየሱስ ክርስቶስ ግማሽ ወንድም ብዬ የምጠቅሰው ያዕቆብ በያዕቆብ መልእክት ላይ ቃሉን ሰምቶ የማያደርገው ሰው ምን አይነት ሰው ነው ብሎ ይናገራል። ጠዋት ተነስቶ ፊቱን በመስተዋት የሚያይና የሚሄድ ሰው ነው የሚመስለው ከጥቂት ደቂቃ በኋላ ምን እንደሚመስል መስተዋት ውስጥ የነበረው መልኩ ምን እንደሚመስል ይረሳዋል ብሎ ይናገራል። መጽሐፍ ቅዱስን አንብበን ምን ማድረግ አለብን? ልክ እንደ ቃሉ ለመኖር መታዘዝ ይኖርብናል። እንታዘዘው። የምንታዘዝ ከሆነ እግዚአብሔር አምላክ በቃሉ ላይ እንደተናገረው በጣም በጣም ይባረከናል። ቃሌን ስሙ፣ ታዘዙ፣ እባረካችኋለሁ የሚል በጣም ብዙ ተስፋ መጽሐፍ ቅዱስ ውስጥ ይገኛል እና መጽሐፍ ቅዱስ ብቁ ስለሆነ ብናነበው ህይወታችን ይለወጣል። ቅድም የተለያየ ሰዎችን ምሳሌ በመጥቀሴ እንደ ጥጥ በመጥቀስ እንዳስረዳሁት ውስጣችን በእግዚአብሔር ርኅራሄና በእግዚአብሔር ምሕረት ይሞላል እና በእግዚአብሔር ፊት በማንኛውም አቅጣጫ እግዚአብሔርንና ቃሉን በተመለከተ ታዛዥነት ይኖረናል እና አስደናቂ እውነተኛ ህይወት ይኖረናል እና መጨረሻ እግዚአብሔር ያስከብረናል፣ ደግሞም እግዚአብሔር ያከብረናል። ጀስት ርብቃን አስቧት። እዛ ወንዝ በጉድጓዱ ዳር መታ ይህ ሰውየው የአብርሃም ሎሌ ሎሌ ነው የሚለው የእኛ መጽሐፍ ቅዱስ ሰርቫንቱ አገልጋዩ በጠየቀው ጥያቄ መሰረት ልክ ጥያቄውን አሟላች እና ወዲያውኑ አንድ ጥያቄ ጠየቃት ሰውየው ዝም ብሎ ያያት ነበር ውሃ እየቀዳሽ ለግመሎቹ ስታጠጣ ልክ እንደ ጨረሰች ለመሆኑ አንቺ የማን ልጅ ነሽ ብሎ ጠየቃት ሲጠይቃት እኔ የባቱኤል ልጅ ነኝ ሚልካ ለባቱኤል ልጆች የወለደችለት ከልጆቹ መካከል አንዷ ነኝ እና ብላ ስትናገር በቀጥታ የናሆር የልጁ ልጅ ናት እና የአብርሃም ወንድም የአብርሃም ወንድም ልጅ ናት እና የአብርሃም ወንድም ልጅ ሰውየው ወዲያውኑ ተንበረከከ። እንዲህ አይነት ባህሪ ያላት ሰው ማስተናገድ የምትችል ለሰው የምትራራ፣ ኖቶን ለሰው ለእንስሳ የምትራራ እንዲህ አይነት ለውጥ ያላት ሴት በምን ምክንያት ነው የተገኘችው? በእግዚአብሔር ቃል ምክንያት ነው የተገኘችው። ምክንያቱም አብርሃም ለከነአናውያን ልጄን እንዳትድር፣ ልጄን መዳር ያለብህ ከአባቴ ቤተሰብ እግዚአብሔርን ከሚያመልኩ ከሚያመልኩ መካከል ለአንዷ ነው ብሎ ነው የላከው እና አዎ ልክ ነው። እግዚአብሔር የባረካት። ወዲያውኑ የወርቅ አምባር አውጥቶ ሰጣት፣ እጇ ላይ ያደረገላት እና ለጆሮዋ ደግሞ በጣም አስደናቂ የሆነ ወርቅ አንጠለጠለላት እና ወዲያውኑ ሮጣ ለቤተሰብ እንደተናገረች ቤተሰብ መጥቶ ሰውየውን እንደጋበዘው እናያለን። በጣም ይገርማችኋል። እግዚአብሔርን መከተልና እንደ ቃሉ መኖር አንዳንድ ሰዎች ኋላ ቀር መሆን ይመስላችኋል። እንዳታስቡ እንደዛ። እግዚአብሔርንና ቃሉን መከተል በጣም ዘመናዊ መሆን ማለት ነው። አንደኛ እኔ እንደማምነው፣ ሁለተኛ በእግዚአብሔርና በሚችለው እግዚአብሔር ፊት ሞገስን አግኝቶ የህይወታችን መጨረሻና የወደፊት የከበረ የተከበረ እንዲሆን የሚያደርግ ነገር ነው። ስለዚህ መጽሐፍ ቅዱስን ምን እናድርገው? እናንብበው፣ እንውደደው፣ እንታዘዘው። መጽሐፍ ቅዱስ ህይወታችንን ይለውጣል፣ መንገዳችንን ያስተካክላል እና አንተን እንዳልበድል ቃልህም በውስጥ የሰወርኩ ያለው ነገር የእኛም ህይወት መሆን አለበት። ጎልማሳ መንገዱን በምን ያነጻል? ቃልህን በመጠበቅ ነው። መንገዳችን ንጹህ ይሆናል። እግዚአብሔር ይባረከናል። እኛ ለእግዚአብሔር የተባረክን ሰዎች ተብለን ህይወታችን በከበረ መንገድ ያልቃል። እግዚአብሔር ስለ ቃሉ የተመሰገነ ይሁን። የእግዚአብሔርን ቃል ብቁነት ነው ዛሬ ያስተማርኳቸው። ይሄ አንዱ ስለ እግዚአብሔር ቃል የሚነገር ዶክትሪን ወይም ትምህርት ነው እና በጣም አስደናቂ እውነት ያለበት ነው። ሰፊ ጊዜ የሚፈልግ ነው። ግን እንደዚህ አጠር አድርጌን ያቀረብኩት